ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ታህሳስ 8 2009 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ፣ የተከበራችሁ አድማጮች የቅዳሜ ታህሳስ 8 2009 ምሽት ፕሮግራማችንን ይዘንላችሁ ቀርበናል። አስተናጋጃችሁ ቆንጂ ይታዬ ነኝ። ከዓለም ዙሪያ በተጠናቀሩ ዜናዎች ዝግጅታችን ይጀምራል። በመቀጠል የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለአድማጮች ጥያቄዎች በሰጡት መልስ ላይ ከሰማያዊ ፓርቲ ሊቀመንበር ከአቶ የሸዋሳ ሰፋና የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ጋር ትናንት ምሽት የተጀመረው ውይይት ሁለተኛ ክፍል ይቀርባል። በሁለተኛው አጋማሽ ደግሞ በሳምንታዊ ቅዳሜ መዝናኛ ሙዚቃ ቃና አብረናችሁ እናመሻለን። መልካም ምሽት። እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳኝ ፍስሀዬ ነኝ። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዲሞክራሲ የሰብአዊ መብቶችና የስራ ረዳት ሚኒስትር ቶም ማሊኖውስኪ ኢትዮጵያ ዛሬ የምትገኝበት አስቸጋሪ ሁኔታ ሊከሰት እንደሚችል አስቀድመው ተናግረው እንደነበረ ለአሜሪካ ድምፅ ሬዲዮ ገለጹ። ረዳት ሚኒስትሩ በአሁኑ ዙር ያደረጓቸው ንግግሮች የበለጠ ግልጽና ጥልቅ እንደነበሩም አስታውቀዋል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ዝርዝሩን ልኳል። ቶም ማሊኖቭስኪ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዴሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር፣ ላለፉት ሦስት ቀናት ከኢትዮጵያ ባለሥልጣናት ከተቃዋሚ ፓርቲ መሪዎችና ከሲቪክ ማኅበራት ድርጅት መሪዎች ጋር ሲያደርጉ የቆዩትን ውይይቶች አጠቃልለዋል። ረዳት ሚኒስትሩ ለቪኦኤ በሰጡት ቃለ ምልልስ ይህ የሥራ ጉብኝታቸው ለአራተኛ ጊዜ እንደሆነ አስታውሰው ያደረጓቸው ውይይቶች በየጊዜው ይበልጥ ግልጽ ጥልቅና ሁሉን አቀፍ እየሆኑ እንደሄዱ እንደሚሰማቸው ተናግረዋል። ኢትዮጵያ ዛሬ ትገኝበታለች ያሉትን አስቸጋሪ ሁኔታንም የዛሬ ዓመት ግድም ለመጀመሪያ ጊዜ ወደ ኢትዮጵያ መጥተው ከከፍተኛ የመንግስት ባለሥልጣናት ጋር ተወያይተው እንደነበረ ይናገራሉ። በእርሳቸው አባባል የዚያን ጊዜ ያገኟቸው የመንግስት ባለሥልጣናት ለረዥም ጊዜ ትኩረታቸው በኢኮኖሚ እድገት ላይ እንደነበረና አሁን ግን ይህ ትኩረት ወደ ዲሞክራሲ ግንባታ መዞር እንዳለበት መገንዘባቸውን ያስታውሳሉ። እሳቸው በዚያም ጊዜ ምን እንዳሏቸውም ገልጸዋል የዛን ጊዜ ለእነሱ ባቀረብኩት ክርክር አገሪቱ አሁን ያለችበት ሂደት በእሳት ላይ ተጥዶ እንደሚንተከተክ ማሰሮ ይመሰላል እናም እንዲህ የሚንተከተክን ማሰሮ ለማስተንፈስ ያለው ምርጫ ክዳኑን ማንሳት ብቻ ነው ምክንያቱም ያ ካልተደረገ መንተክተኩ አይቁሙም። በዚያው ከቀጠለ ደግሞ መገንፈሉ አይቀርም። ከዚያ ወዲህ የሆነውን ሁላችንም እናውቀዋለን። ረዳት ሚኒስትር ቶም ማሊን ወስኪ ከቪኦኤ ጋር ያደረጉትን ቃለ ምንልስ ዝርዝር ተንተርሰን ወደፊት ሰፋ ያለ ዝግጅት ይዘን እንቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አንድ ሪዘንትመንት የተባለ የተቃዋሚ ፓርቲዎች ጥምረት አንጋፋ አባል የኮንጎ ዲሞክራሲያዊ ሪፑብሊክ ፕሬዚደንት ጆዜፍ ካቢላ ከጥምረቱ ጋር ስምምነት ላይ ደርሰው ሰላማዊ ስልጣን ሽግር በማድረግ ከስልጣን እንዲወርዱ ጥሪ አቅርበዋል። ፌዲ ሙያሟ ሙቱንጉሉ የጥምረት መሪዎች በመዲናይቱ ኪንሻሳ ላይ ተሰብስበው ካቢላ በመጪው ሰኞ ከስልጣን ከወረዱ በኋላ በሀገሪቱ ስለሚኖረው የስልጣን ሽግር ጉዳይ እየተነጋገሩ ነው ብለዋል። ፕሬዚደንት ካቢላ የስልጣን ጊዜያቸው በመጪው ሰኞ ካበቃ በኋላ በስልጣን እንዲቆዩ የሚያመቻቸው የፍርድ ቤት ውሳኔ ተአማኒነትና የህዝብ ድጋፍ የለውም ብለዋል። ሰዎችን ከምስራቅ አሌፖ የማስወጣቱን ተግባር ለመቀጠል የሚያስችል ስምምነት ዛሬ ተደርጓል። ሰዎችን ከጦርነቱ ቀጠና የማስወጣቱ ስራ ትላንት የተቋረጠው የመንግሥት ደጋፊ ኃይሎች ባቀረቡ ጥያቄ መሠረት ነው። ፋውና ከፋሪያ ከተባሉ መንደሮችም ሰዎች እንዲወጡ ነው የጠየቁት። የእነዚህ መንደሮች ነዋሪዎችም ዛሬ በሚደረገው የማስወጣት ስራ ይካተታሉ። የሶሪያ መንግስት ትናንት ሰዎችን የማስወጣቱን እንቅስቃሴ ያቆመው አሎፔ ውስጥ አሌፖ ውስጥ ፍንዳታ ከተሰማ በኋላ ነው። የመንግስት ኃይሎችና አማጽያኑ የቶክስ ማቆሙን ስምምነት በመጣስ ተግባር እርስ በራሳቸው ተካሰዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ኮሚሽነር ፊሊፖ ግራንዲ በሶሪያ የሚካሄደው ጦርነት አሁኑኑ ካልቆመ በስተቀር በአሌፖ ያለው ውጊያ ወደ ሌሎች አካባቢዎችም ሊስፋፋ ይችላል ሲሉ ዛሬ አስጠንቅቀዋል። ኬይሰሪ በተባለችው የቱርክ ማዕከላዊት ከተማ ዛሬ በደረሰ የአጥፍቶ መጥፋት ፍንዳታ ቢያንስ 13 ቱርካውያን ወታደሮች ሲገደሉ በርካታ ቆስለዋል። ፍንዳታው ያደረሰው በከተማይቱ ባለው ዩኒቨርሲቲ በር አጠገብ ከስራ የወጡ ወታደራዊ ሰፈሮችን ካሳፈረ አውቶቡስ ጎን መኪና ውስጥ በተጠመደ ቦምብ እንደሆነ ታውቋል። የቱርክ የዜና አገልግሎቶች በዘገቡት መሰረት አውቶቡሱ ቀይ መብራት ላይ እንደቆመ አንድ መኪና ጠገቡ ላይ ፈነዳ። የቱርክ ፕሬዝደንት ሬሴፕ ታይፕ ኤርዶጋን የኩርዶች አማጽያን ተግባር ነው ብለውታል። እስካሁን ባለው ጊዜ ግን ለፍንዳታው ኃላፊነት የወሰደ ወገን የለም። አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል። የዓለም ዜናዎችን አደመጥን። ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁ እንድታመሹ እንጋብዛለን። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ባለፈው ሳምንት ቅዳሜና እሁድ ወቅታዊ በሆኑ የኢትዮጵያ ጉዳዮች ላይ ለአድማጮች መልስ መስጠታቸው ይታወሳል። እርሳቸው በሰጧቸው መልሶች ላይ ታዲያ የተቃዋሚ ፓርቲዎች አስተያየት ምንድን ነው? የበኩላቸውን አስተያየት እንዲሰጡን የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋን እና የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹን ትዝታ በላቸው አነጋግራቸዋለች። ውይይቱ በትናንት አርብ ምሽት ስርጭታችን ከተገታበት ይቀጥላል። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር፣ አቶ የሺዋስ አሰፋ የሰማያዊ ፓርቲ ሊቀመንበር፣ ስለ ትብብራችሁ በቅድሚያ አመሰግናለሁ። አቶ የሺዋስ፣ የተቃዋሚ ፓርቲዎች ኢትዮጵያ ውስጥ ብዙውን ጊዜ ደካማ ናችሁ በመባል ነው የምትወቀሱት፣ እና መንግስት ራሱ ጠንካራ ተቃዋሚ የለኝም ነው የሚለውና ቀደም ብሎ ይሄ ከመከሰቱ በፊት የህዝቡን ተቃውሞ እናንተ ቀጥታ መስመር እንዲይዝ ለማድረግ ችላችሁ ነበር ወይ? ወደ አመፅ እንዳይሄድ ና የህዝብ ተቃውሞ በሰላማዊ መንገድ እንደጀመረ በሰላማዊ መንገድ ዘልቆ መንግስትን ማስገደድ የሚችልበትን እርምጃ ወስዳችሁ ነበር ወይ? ው ህዝብን የምንደርስበት እኮ ሚዲያ ነው አይደለም አንዱ ለፍጹም ህዝብን መድረስ እንዳንችል ነው ያደረገን። መንግስት የመንግስት ሚዲያዎች በሙሉ የገዥውን ፓርቲ ፕሮግራም ብቻ ነው ሲሰብኩ የሚውሉት። ህዝብን ማነጋገር አልተቻለም። እኔ እ ሁለት ዓመት ታሰሬ በነፃ የወጣሁት ከቪኦኤ ከጀርመን እና ከኢሳት ጋር አወራ ተብዬ ነው። በምን በኩል እንድረሰው ህዝቡን፣ በምን በኩል አማራጩን እንነጋገር ከህዝብ ጋር። ህዝብ ታፈደ። በምንም መንገድ ህዝቡና ተቃዋሚ ድርጅቶች መነጋገር አልቻሉም የምርጫ ቦርድና ምርጫ ቦርድ እና የፍትህ ተቋማት ገለልተኝነት እንዳለ ሆኖ በሚዲያ እንኳን ህዝብን መድረስ አልቻልንም በእርግጥ እናውቀዋለን ከባድ ሁኔታም ቢሆን ህዝብን በሰላማዊ መንገድ እየሰበሰብን እያነጋገር ሀሳቡን የህዝቡ በደል ብሶት የሙስናው መልካም አስተዳደር እጦቱ የፍትህ እጦቱ የት ድረስ እንደደረሰ በጠባብ መንገድም ቢሆን እየሄድን ከአዲስ አበባ ውጭ ከአዲስ አበባ ውስጥም እያነጋገር እናውቀዋለን ነገር ግን ህዝቡን እንዴት አድርገን እናገኘው ተሰፊው አልተቻለም በተለይ ሁለት ሺ ሁለት ሺ አምስት ሁለት ሺ ስድስት ሰማያዊ ፓርቲ በጣም እየተንቀሳቀሰ ነበር። ህዝቡን ለመድረስ ለሁለት ሺ ሰባት ምርጫ አመራሮቹን አስረው ወደ ምርጫ ይገቡ። ወደ መጨረሻ ላይ ተቃዋሚ ፓርቲዎች ምን ማድረግ አለባቸው በሚለው መደምደሚያ እንዘጋለን። ግን ወደ ከሚኒስትሩ ጋር ወዳደረግነው ቃለ ምልልስ ወይንም ለህዝብ የሰጡት መልሳቸው በጣም ብዙ ጥያቄዎች በባለስልጣናት መካከል ሰፍኗል ስለተባለው የሙስና ተግባርና ቢሮክራሲ ጠይቀዋቸው ነበረ። አድማጮች የኢትዮጵያ መንግስት የዚህ ችግር እንዳለ ማመኑንም ጥልቅ ተሃድሶ አደርጋለሁ ማለቱንም በማስመር ከስልጣናቸው የተነሱ ሹማምንት ወደ ሌላ ተዛውረው ተሾሙ። ከዛም የተለየ ደግሞ ወደ ውጭ ሀገር በአምባሳደርነት ተላኩ እንጂ አልተከሰሱም፣ ለፍርድ አልቀረቡም፣ አልተቀጡም እና በስልጣን መባለግ በአገሪቱ እንዴት ሊቆም ይችላል ብለው ነው የጠየቁትና የሰጡትን መልስ ላሰማችሁ። መጀመሪያ አንዳንድ ሰዎች ተገምግሞ ከኃላፊነት የተነሱ ሌሎች ደግሞ ውጤታማ ሊሆኑ ይችላሉ ወደተባሉበት የተቀየሩበት ሁኔታ አለ። ነገር ግን አንድ ነገር መረዳት ያለብን የታድሶው ሂደት ተጠናቋል ማለት አይደለም። አሁን በፌዴራል ደረጃ እንዲሁም በክልል ደረጃ የተወሰኑ ለውጦች ተደርጓል። ይሄ የለውጡ አካል እንደሆነ መረዳት ያስፈልጋል። ምክንያቱም ቦታ የሚይዙ ሰዎች ስራው ወደፊት የሚያስገዱ ለውጥ ሊያመጡ የሚችሉ ሰዎች ናቸው። አንደኛ ከቦታ የተነሱት ሁሉ ሙሰኞች ስለሆኑ ከቦታ አልተነሱ ችግር ያለባቸው እንዳሉ መንግስት በትክክል ያውቃል። ይህንን ደግሞ ትክክለኛ መስረጃ መረጃ ብቻ ሳይሆን መስረጃ አጠናክሮ ተጠያቂ መሆን ያለባቸው በሂደት ተጠያቂ ይሆናሉ። ምክንያቱም በታሪኩ እንደሚታየው በጣም ትልልቅ ባለስልጣን የሆኑት ተጠያቂ ሆኖ አይችናል ማለት ነው። ይሄ የምጠር ጉዳይ አይደለም። ነገር ግን ወደ ሌላ ቦታ ተሾሙ ለሚባለው የተሾሙ ሰዎች አሉ ውጤታማ ባልሆኑበት ፖዚሽን ላይ ከዛ ተነስቶ ውጤታማ ሊሆኑ ወደሚችሉ ምክንያቱም ችግር የሌለባቸው ነገር ግን የማስፈጸም ብቃታቸው ተገምግሞ ወደ ሌላ መሄድ ያለባቸው የሄዱበት ሁኔታ አለ። አምባሳደሩ የሆኑት አሁን በሚፈተሽበት ጊዜ ተገምግሞ ችግር አለባቸው ተብሎ የተነሱት ላይሆኑ ይችላሉ። ይሄ አንድ ላይ መደረግ አለብን። ነገር ግን ከሙስና ጋር የተያያዘው አንድ ነገር ማወቅ ያለብን መንግስትም በትክክል ተቀብሎት ይሄ የኪራይ ሰብሳቢነትና የሙስና ችግር እየተንሰራፋ ለልማት በሚደረገው እንቅስቃሴ ውስጥ ችግር እያፈጠረ እንደሆነ አውቆ ስራ እየሰራ ይገኛል። ከዚህ ተነሶ ሌላ ቦታ ይሾማሉ የሚባለው ታሪክ ሆኖ ይቀራል። ይሄንን ያው ኖሬን የምናየው ሆናል ማለት ነው። ምክንያቱም አንደኛ ሙስና መዋጋት የምንችለው ግልጽነት ሲኖር ነው። ግልጽነት የምኖረው ደግሞ ትክክለኛ መረጃ ህዝቡም በሚሰጥበት ጊዜና ሚዲያም ደግሞ ትክክለኛ መረጃ በሚፈልግበት ጊዜ የመንግስት ተቋማትም እንደዚሁ ግልጽ ሆኖ በሚሰሩበት ጊዜ እንደሆነ ይታወቃል። ይሄ እንዲሆን አሁን ሰዎችን መቀየር ብቻ ሳይሆን መንግስት የተያያዘው ግልጽነት የሰፈነበት አሰራር እንዲኖር እና ማንም ሰው ላጠፋው ተጠያቂ የሚሆንበት አሰራር እንዲዘረጋ እየሰራ እንደሆነ ማወቅ ያስፈልጋል። እንግዲህ የኮሚኒኬሽንስ ሚኒስትሩ የሚሉት አንደኛ አልተጠናቀቀም፣ ታድሶ ይቀጥላል ነው የሚሉት ህዝብ እንዲጠቁምም የሚባልጉ ባለስልጣናት ካሉ ነው የሚሉት። ሚዲያም እንዲጠቁም ነው እየጠየቁ ያሉት እና እስካሁን ባለው ሁኔታ እናንተ መንግስት በጥልቅ ታድሶ አድርጋለሁ ያለውን ፈጽሟል በእናንተ አመለካከት? አቶ የሺዋስ፣ የመጀመሪያው ነገር እኮ ማመን ነው። ይሄ የኔ የፖሊሲ ስህተት ነው ያመጣው ይህንን ብሎ ማመን ነው። በነገራችን ላይ እነዛ ሚኒስትሮች ተቀየሩ የተባሉት ራሱ አንድ አመት እኮ አልሰሩ፣ አዲስ ናቸው ራሳቸው ሁለት ሺ ስምንት በሁለት ሺ ሰባት ምርጫ ተደረጉ። ሁለት ስምንት ነው ካቢኔ የተቋቋመው። ስለዚህ እነዛ ሰዎች አዲስ ናቸው፣ እነዛ ሰዎች ናቸው የተቀየሩት። ቢያብራሩ ገና አዲስ ስለሆኑ ሙሰኞች አልሆኑም አዳዲሶች ናቸው ነው የሚሉት ወይስ ችግሩ መሰረታዊ ነው ለማለት ነው እንደሱ። ችግሩ የፖሊሲ እንጂ የሰው አይደለም። እነዛም ሰዎች እኔ እንጃ እንግዲህ የፖሊሲ ራሳቸው ዶክተር ነገሪን ምን ያህል እንደሚያሰራቸው እና እሳቸውን ራሱ ምን ያህል እንደሚያቆያቸው አላውቅም። እና የፖሊሲ ችግር ነው የዜግነት መብት የለም እዚህ ሀገር የመሬት ስርዓቱ ትክክል አይደለም የኤትኒክ ፌዴራሊዝም ነው ያለ እሱ ነው እያባላ ነው ያለ ከጫፍ እስከ ጫፍ ይህንን አቁሙ ነው እኮ የትኛው ችግር ነው የተፈታው የወልቃየት ችግር ነው የተፈታው የአዲስ አበባ ዙሪያ ነው የተፈታው እና የኦሮሚያ የትኛው ችግር ነው የተፈታው? ሰውን በመቀየር የትኛውንም ችግር ችግር ተፈንም አልነኩት። ችግር ተፈታ ሳይሆን የአድማጮቻችን የቀደመው የአድማጭ ጥያቄ ምንድን ነው? አጠፉ የተባሉት ሚኒስትሮች ሲቀጡ አይታይም ቦታ ሲለዋወጥ ነው የሚታየው ነው የሚሉት እና እርሱ እንግዲህ በመሰረቱ የግለሰብ ሳይሆን ጉዳዩ የፖሊሲ ነው ነው የሚሉት የፖሊሲ ነው አክቹዋሊ ሰው ነው የሚያስፈጽመው ያለን አስፈጸሙና ድክመት አለባቸው ጥፋት አለባቸው ተብለው የወረዱ ሰዎች አይደለም የተቀጡት። በተቃራኒው የተቃዋሚ ፓርቲ አባላት ናቸው እየታፈኑ ያሉት በየቦታው አቶ የመንግስት ከሆነ የመንግስት አካላት ተጠያቂ መሆን ያለባቸው መጠየቅም መታሰርም ሌላም ሌላም እርምጃ ካለ መወሰድ ያለበት እነዚያ ሰዎች ላይ ነው እንጂ ምንም ያላደረጉ ይህ ችግር ይመጣል እያሉ ሲጮሁ የነበሩ የተቃዋሚ ፓርቲ አባላት ናቸው ከቤታቸው ከመስሪያ ቤት ከሆስፒታል ሁሉ እየተወሰዱ የታሰሩ አቶ ሙላቱ ገመቹ እዚህ ላይ የሚያክሉት ጋር እሺ። አቶ የሸዋስ እንዳስቀመጠው የኢትዮጵያ ችግር በአሁኑ ጊዜ እንደሚታየን ከሆነ የሲስተም ጉዳይ ነው። በረ በኢህአዴግ አካሄድ እነዛ ችግሮች ነበሩ ተብሎ እነዛን ችግሮች አንጥሮ ለማውጣት ከእንግዲህ ወዲህ ከህዝብ ጋር እንታረቃለን ብሎ ቅድም እንደተናገርኩት ጠቅላይ ሚኒስትሩ አስቀምጠውታል። ይህ ካቢኔ ችግር አይደለም እኮ የኢትዮጵያ ችግር የኢትዮጵያ ችግር ቁጭ ብሎ አብሮ ተወያይቶ ነገሮችን መፍታት የመቻል እና ያለመቻል ነው። አብሮ ተወያይቶ ለምሳሌ የእርስዎ ፓርቲ ምን ሀሳብ ሊያቀርብ ይችላል? ኢህአደግ ለድርድር ቢቀርብ አሁን የታሰሩት የፖለቲካ አባላት እንዲፈቱ፣ ከተቃዋሚ ፖለቲካ ድርጅቶች ጋር ደግሞ ሰላማዊ የሆነ ዲሞክራቲክ የሆነ ንግግር እንዲካሄድ፣ ከሁሉም ወገኖች ሰላማዊ ውይይት ማካሄድ ዲሞክራሲ ስርዓቶችን ማስፋፋት፣ ሰብአዊ መብቶችን ማክበር፣ ህዝብ የጠየቃቸውን ጥያቄዎች መልስ መስጠት ነው እንጂ ካብኔን ለውጦ ጊዜያዊ አዋጅ አካሂዶ የኢትዮጵያን ችግር መፍታት አይቻልም። መጀመሪያ ደረጃ ሁላችንም የዚች ሀገር ልጆች ነን። የዚህ አገር ችግር የጋራችን ነው። ይህን አገር መገንባት አንድነቷን ይዞ ለመሄድ አብረን ተቀራርበን በጠረጴዛ ክብ ሆነን ሁሉንም ነገር ተወያይተን መፍታት መቻል አለብን። ይሄን ለማድረግ ደግሞ ይሄ መንግስት ለዚህ ቁርጠኛ መሆን ነው። ይሄ ቁርጠኝነት እስከሌለ ድረስ አሁን በገፍ ተቃዋሚ ቡድኖች እናንተ ናችሁ ህዝብ የምታነሳሱ እየተባለ በየቦታው እየታደኑ እየታሰሩ ነው። አንዱን አስረን አንዱን ገለን አንዱንም ደግሞ ደብድበን በጉልበት የምናመጣው ነገር የለም። እውነት ነው የምንጠይቆኛ ከዚህ ውጪ ዛሬ ጉልበት አለኝ ጽሂት እጄን አለ ጠበንጃ አለኝ እንደፈለግኩ ላደርግ ይችላለሁ፣ በሚል ብቻ አንዱ አንዱን በማሰር የምናመጣው ውጤት የለም። በተቻለ መጠን ወደ ጠረጴዛ ክብ መጥተን ሁላችንም የጋራ ችግራችንን መፍታት አለብን፣ ለልማቱም፣ ለጤንነቱም፣ ለደህንነቱም፣ ለሀገር አንድነቱም ውይይት በጃል እና መንግስትን መክፈት እንዳለበት ነው። እኛም ይገባል። እሺ፣ አመሰግናለሁ አቶ ሙላቱ ገመች። እንግዲህ መፍትሄ፣ አንድ ነገር ብጨምርን ደስ ይለኛል። የመፍትሄ ዋጋ ከመጣል መፍትሄ ዋጋ መጨረሻ ላይ እንመጣለን። አንድ ሌላ ጥያቄ ያለኝ ተያያዥ የሆነ ለአንድ አመት ያህል ኦሮሚያ ውስጥ በተካሄደው ተቃውሞ በኋላም ደግሞ በጎንደር፣ በጎጃም በተካሄደው ተቃውሞ እነዚህ ተቃዋሚዎች ይጠይቁ የነበሩት አግባብ ያልሆነ የሀብት ክፍፍል አለ ኢትዮጵያ ውስጥ፣ እንዲሁም የስልጣን ክፍፍል አለ ኢትዮጵያ ውስጥ የሚል ተቃውሞ ነበረ። በአጠቃላይ ይሰማ የነበረው በኦሮሚያ የመሬት መፈናቀል፣ እንደዚህ በወልቃይት የማንነት ጥያቄ፣ ከዚህ ጋር ተያይዞ ደግሞ የተነሱት እንግዲህ እነኝህን ሁለት አብይ ነገሮች የያዙ ናቸው። የኮሚኒኬሽንስ ሚኒስትሩ በአገሪቱ ሀብት በመከላከያና በተወሰነ የአንድ ብሔረሰብ አባላት የተያዘ ነው ተብሎ ተጠይቀው ነበረ። እስቲ የሰጡትን መልስ ላሰማችሁ። የሀገሪቱ ሀብትን በተመለከተ አንደኛ እኔ የሀገሪቱ ሀብት በሁለት ያም ደግሞ በአንድ ክልል ተወላጆች እና በመከላከያ ተይዟል የምለው የኦዲት ሪፖርት የለኝም እና በዚህ ላይ ትክክለኛ መረጃ በምናገኝበት ጊዜ ትክክለኛ መብራሪያ መስጠት የምንችል ይሆናል። ነገር ግን እንዲሁ አሰራሩን በምናይበት ጊዜ የኢትዮጵያ ሕገ መንግሥት ማንም ሰው የመልማት መብት እንዳለው ያስቀምጣል። የአንድ ክልል ተወላጆች ብቻ ሀብት እንዲያካብቱ የምፈቀድ ስርዓትም አይደለም ያለው። ስለዚህ እኔ እስከማውቀው ድረስ እንግዲህ ግልጽ የሆነ የኦዲት ሪፖርት ስለሌለ ጊዜ የሚፈታው ጉዳይ ይሆናል ማለት ነው። የመከላከያን በተመለከተም እንደዛው እንደምታውቀው በተለያዩ ሀገራት ውስጥ መከላከያ ትልቅ ሚና ይጫወታል። የሀገር ደህንነትን ሉዓላዊነትን ከማስጠበቅ አልፎ ሀገራት በልማት እንዲያድጉ ለምሳሌ እስራኤል እንደ ምሳሌ መውሰድ እንችላለን። ሌሎችም ሀገራት መከላከያቸው ኢንጂነሮችም ናቸው። መከላከያ ደግሞ ለዜጎች የቆሙ ህይወታቸውንም ደግሞ ለዜጎች ለዚህ ደህንነት ህይወታቸውን ሳይሰስቱ የሚሰጡ ናቸው። ስለዚህ በእኔ እይታ እንግዲህ እነሱ ነው ሀብት የያዙ የተባለው እንደዚህ ከሆነ የሚገዙ በስርዓት የለም ወይ ወደምለውም ስለሚወስደን በዚህ ላይም ትክክለኛ የሆነ መረጃ መሰረቱ ራሱ በግልጽ ስለማይታወቅ በጊዜ ሂደት የምናየው ይሆናል ማለት ነው። በሀገሪቱ ሚኒስትሩ ጥሰት አይኖርም በሚል ነው እሳቸው ያስቀመጡት። ምን አስተያየት አላችሁ? የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ የእርስዎን አስተያየት መጀመሪያ ልጠይቅ። መልካም። ይሄ እንግዲህ አንዱ የፍትሐዊነት አንዱ መገለጫ ነው። የሀብት ክፍፍል ትክክል አለመሆን ከፖሊሲም የሚመነጭ ነው። ይሄ መሬት የግለሰብ አይደለም፣ የመንግስት ነው። ግለሰብ መሬት መሸጥ መለወጥ ክልክል ነው ይላል። ነገር ግን መንግስት ይሸጣል፣ የመንግስት ባለስልጣናት ይሸጣሉ። ስለዚህ ከፖሊሲ የሚነሳ ነው ይሄ የሀብት ክፍፍል ትክክል አለመሆን ከፖሊሲ ስህተት የሚነሳ ነው። የፖሊሲ ስህተት መገለጫ ነው አንዱ። ነገር ግን አሁን ለደረስንበት ችግር ያበቃን የመንግስት እና የፓርቲ ነጋዴ መሆኑን ጭምር ነው። በምርጫ ወርድ ህግ መሰረት የፖለቲካ ፓርቲ መመነገድ ምናምን አይችልም። ኢህአዴግ ግን ነጋዴ ድርጅት ነው። ህወሓት ድርጅት አለው፣ ባህዴን ድርጅት አለው፣ ኦህዴድ ድርጅት አለው። ለዛውም በሀገሪቷ የገበያ ውድድር ከፍተኛውን ኮንትራክት የሚወስዱ ድርጅቶች አሉበት። መከላከያ ድርጅት አለው ንግድ አለው። ስለዚህ ይሄ እንደውም በዚህ ከቀጠለ የግለሰብ ነጋዴዎችንና ባለሀብቶችን እያቀጨጨ ፣ ምክንያቱም ስልጣኑም ስላለው ጠመንጃውም እጁ ላይ ስላለው፣ ለምሳሌ መከላከያ ጠመንጃውም ስላለው ተጨማሪ ኃይል ነው የሚሆነው ገንዘቡ። ስለዚህ ይህን የፖሊሲ ስህተት ነው ሰው በመቀየር በመቀያየር፣ መጀመሪያ እንዳነሳ ነው ሰው በመቀየር ሊፈታ የሚችል አይደለም። እዛ ሲስተም ውስጥ ነው የሚገባው፣ ዘረፋ ውስጥ ነው የሚገባው፣ እዛ የሚቀመጥ ሰው ማንም ሰው ቢሆን የፖሊሲ ስህተት ነው ያልነው ለዚሁ ነው ማለት ነው። እሺ አመሰግናለሁ። ወደ መፍትሄ እንሄዳለን። አቶ ሙላቱ ገመቹ በዚህ በአሁን ቀደም ባለው ጥያቄና ሚኒስትር ነገሪ ለእንጮ በሰጡት መልስ ላይ አስተያየታቸውን ይስጡንና በመሰረቱ በእኔ በኩል ህገ መንግስቱን በትክክል አለመተርጎም ነው። ህገ መንግስቱ ፌዴራላዊ አስተዳደር ነው ያለው ለምሳሌ በወልቃይት ጠገዴ ኢነክማንት በአዲስ አበባ የማስተር ፕላን ጉዳይ፣ በኦሮሚያ አካባቢ የሚነሱ የድንበር ጉዳይ፣ እነዚህን ሁሉ በመሬት የሚነሱ ሰዎች ካላገባብ ከቦታቸው ከይዞታቸው የሚፈናቀሉት በአግባቡ ህገ መንግስቱን መተርጎም ለመተርጎም ያለመቻል ነው። ወይም ደግሞ በአንድ በኩል መሬት የመንግስትና የህዝብ ነው ስለሚባል መንግስት የአንበሳውን ድርሻ ይዞ በሊዝ የመሸጡ ነዋሪዎችን ከዛ በመንቀሉ በወልካይት ጠገዴ ደግሞ የማንነት ጉዳይ፣ በኦሮሚያ ውስጥ የሚነሱ የማንነት ጉዳይም ጥያቄን ህገ መንግስቱን በአግባቡ ያለመተርጎም ነው። ስለዚህ ህገ መንግስቱ ላይ ያለውን አለመጠበቅ ማለት ህዝብን ለዚህ ለመብት ጥያቄ ያነሳሳው ዋናው ይሄ ነው። በትክክል ተተርጉሞ በስራ ላይ ውሎ ቢሆን ኖሮ የሀብት ክፍፍሉንም ሊያዛባ የቻለው በትክክል ፌዴራሊዝም ስርዓት በትክክል መተርጎም ያለመቻል ከዛ የተነሳ ነው፣ እና ቅድም አቶ የሸዋስ እንዳለው ስልጣኑም ጉልበቱም ማንኛውም ነገር ወደ አንድ ቦታ ስለሄደ ሰጪውም ነሺውም አንድ አካባቢ ስለሆነ ቁጥጥር ስልቱም ስለጠፋ ሙስናም ስለተንሰራፋ እነዚህ ነገሮች ሁሉ ስር ሰደው ለዚህ አይነት አበቁም እና የስርዓት ጉዳይ ነው፣ የሲስተም ጉዳይ ነው። እኛ አሁንም የምንለው ይህንን ወደ ቦታ ለመመለስ እንግዲህ ምን መሆን አለበት የሚለውን የምንመለስበት ይሆናል። እሺ፣ ለምን አያጠቃልሉልኝም? ምን መሆን አለበት አቶ ሙላቱ ገመቹ፣ ይሄ ሁሉ የኢትዮጵያ የፖለቲካ የሙስና እየተጠቀሰ ያለው የሰብአዊ መብት ጥሰት እንዲስተካከል ምን መሆን አለበት? ጥፋት ደርሷል። ህዝብ ሁሉ ተቀያይሟል። ይሄን ለማድረግም ስርአት አለን ባህላዊ ስርአቶች አሉ ሰዎች አንድ ላይ በመምጣት አሁን ያለንበት ሀያ አንደኛው ክፍለ ዘመን ነው እና በውይይት ነው ሁሉ ነገር የሚፈታው በምንም አይነት በጮሌነት አፈጮሌነት ወይም ደግሞ በማመሳሰል የሆነ ነገርን በመስራት ሳይሆን በቅን ልቦና በአንድነት መጥቶ ተወያይቶ ችግሮችን ለመፍታት ቁርጠኛ መሆን ያስፈልጋል ሁሉም ወገኖች በዚህ ላይ መጥተው በአንድ ጠረጴዛ ክብ ተቃዋሚዎችን በዚህ ሀገር ላይ ችግር አለብን ብሎ የተቀየሙ ሁሉ ሰላም ማውረድ መቻል አለብን። ሰላም ካልወረደ ምንም ልናደርግ አንችልም። ሰላም ለማውረድ ደግሞ መወያየት ያስፈልጋል። ለውይይት ደግሞ መንግስት ይሄንን መክፈት መቻል አለበት። ይሄ ካልተደረገ ነገሮች ሁሉ በዙ ይጠሉ እየሄዱ እስከ መጨረሻው ድረስ የሚካሄድ ይሆናል እንጂ የሚቆም አይደለም። እና በዚህ በኩል ሁሉም ለውይይት ቁርጠኞች መሆን አለባቸው ባይ ነኝ። አመሰግናለሁ። አቶ የሺዋስ አሰፋ የሰማያዊ ፓርቲ ሊቀመንበር የሚያክሉት ካለ ስለ መፍትሄ ተነካክቷል በአብዛኛው። ነገር ግን አሁን የመጣው ችግር የመልካም አስተዳደር አለመኖር እንደዚህ ብሎ አምኗል። ችግር የራሱ ችግሩ የራሱ መሆኑን መንግስት አምኗል። ያንን እምነት ሙሉ ያድርገው። የእኔ የፖሊሲ ችግር ያመጣው ነው የኔ የመንግስት ወይም የገዢው ፓርቲ የፖሊሲ ችግር ውጤት ነው ብሎ ማመን አለበት። ይህን መንግስት መጀመሪያ ባለቤትነቱን መውሰድ ያለበት ወደ ሌሎች ወደ ተቃዋሚ ፓርቲዎች መበቀያ ማድረግ የለበትም። ዘጠና አራት ሰው ቀጥሎ ወደ ሀያ ሶስት ሰው አሁን ደግሞ ሰባ ስድስት ሰው ወደ ሁለት መቶ የሚደርስ ሰው ነው የሰማያዊ ፓርቲ አባል ብቻ የታሰሩ ሌሎችን ለማጥቃት አይደለም መጠቀም ያለበት። ይህንን ካመነ እራሱን ነው መመርመር ያለበት። ሁለተኛው ተናግረውታል። ወደ ውይይት መምጣት ያስፈልጋል በአስቸኳይ። እኔ ካለፈው የበለጠ የወደፊት ያስፈራኛል። ኢትዮጵያ ሰው ድሀ አይደለችም። አማራጭ ሀሳቦች ለማምጣት ችግር የለብንም። በሀገር ውስጥም ትልቅ ሰዎች አሉ፣ ሀሳብ ሊያቀርቡ የሚችሉ የመፍትሄ ሀሳብ ሊጠቁሙን የሚችሉ ሰዎች አሉ። ለውይይት የእውነት ለውይይት መቀመጥ አልቻልም እንጂ ብዙ የመፍትሄ ሀሳቦች አሉ። ከዛ ከውይይቱ የሽግግር መንግስት ሊሆን ይችላል፣ የባላደራ መንግስት ሊሆን ይችላል፣ እንደገና ምርጫ ማድረግ ሊሆን ይችላል፣ ለሚቀጥለው ምርጫ ማመቻቸት ሊሆን ይችላል። ከውይይቱ የሚወጣውን ነገር መንግስት መቀበል አለበት፣ ለህዝብ ለሀገር ከሁሉም በላይ ኃላፊነት ያለው አሁን ሀገሪቷን የያዘው መንግስት ነው። ይህንን ማድረግ በጣም በጣም አንገብጋቢና በጣም አስፈላጊ ይመስለኛል። በዚህ ላይ እሺ። አቶ የሺዋስ አሰፋ የሰማያዊ ፓርቲ ሊቀመንበር፣ እንዲሁም አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ኦፌክ ምክትል ሊቀመንበር ስለ ጊዜያችሁ አመሰግናለሁ። እሺ። የቅዳሜ ምሽት ፕሮግራማችንን አጋምሰናል። የተከበራችሁ አድማጮች ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ በድጋሚ ነው የምንጋብዘው። አሁን ወደ ሙዚቃ ቃና አመራችኋለሁ። አዘጋጅና አቅራቢ ጽዮን ግርማ። እንደምናመሻችሁ እንደምንሰነበታችሁ፣ የሙዚቃ ቃና አድማጮች ባለፈው ሳምንት በሰዓት ጥበት ምክንያት መደበኛው የሙዚቃ ቃና ፕሮግራማችን አልነበረም። ለዚህም ከፍ ያለ ቅርታን እየጠየቅን በዛሬው ምርጥ ዝግጅት ልንክሳችሁ ቃል እንገባለን። የሙዚቃ ቃና ዘውትር ቅዳሜ በዚህ ሰዓት ከአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ተቀናብሮ ምርጥ ምርጥ የሆኑ የካንትሪስ፣ የሶል፣ የብሉዝ፣ የሬጌ፣ የሂፕሆፕ እና ሌሎችንም የዜማ ስልቶችን የያዙ የሙዚቃ ቅንብሮች ተከሽኖ ወደ እናንተ ወደ አድማጮች ጆሮ የሚደርስበት ፕሮግራም ነው። ዘፈኖቹን መራርጬ በመስተንግዶ አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። ለዛሬ የአሜሪካ የሀገረሰብ ሙዚቃ ወይም ካንትሪ ሚዚክ ነው ምርጫዬ። ካንትሪ ሚዚክ ወይም የሀገረሰብ ሙዚቃ በደቡባዊ ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ1920 ዎቹ የተጀመረ የባህል ዜማ ነበር። ከተጀመረ ከ20 ዓመታት በኋላ ነው ተወዳጅ የሆነው የሀገረሰብ ሙዚቃ በአሜሪካ። ይህ ስልት አሁንም በመላው ዓለም ተወዳጅ የሆነ የሙዚቃ ስልት ነው። እኔም ለዛሬ ቆየት ያሉና አዳዲስ የሀገረሰብ ሙዚቃዎችን እየቀላቀልኩ ለምሽቱ አስደምጣችኋለሁ። አሜሪካዊቷ ድምፃዊት፣ የዘፈን ግጥም ጸሐፊና ደራሲ ኬር አንደርውድ በ2015 ዓ ም የለቀቀችው ሄርት ቢት የተሰኘው ዜማ ነው የመጀመሪያ ምርጫ። በካንትሪ ፖፕ እና በአር ኤንድ ቢስ ስልት በተቀናበረው ምርጥ ሙዚቃ ምሽቱን እንክፈተው። የመጀመሪያ ግብዣዬ የካንትሪ ዘፈን ለምትወዱ ሁሉ ነው። ሁለተኛ ተጋባዦች ደግሞ ወደፊት እንድትወዱት የምትበረታቱ ናችሁ። እንደው ምንም የሀገረሰብ የሙዚቃ ፍቅር የሌላችሁ ደግሞ በሚቀጥለው የእናንተ ምርጫ አካትቼ እመለሳለሁ። የሙዚቃ ቃና የእናንተ ፕሮግራም ነው። ሆርን አት ቪኦኤ አማሪክ ላይ አስተያየቶቻችሁን በኢሜይል አድርሱን። የፌስቡክ ገጻችን አት ቪኦኤ አማሪክንም ጎብኙት። ሃሽታግ ቪኦኤ የትዊተር ገጻችን ነው። እዛም ተከተሉ። with the music of Melissa true Carrie Underwood Heartbeats I love it when we're at a party In a downtown crowd oh, But I can hear you call me baby With the music up loud አሜሪካዊቷ ድምፃዊትና የዘፈን ግጥም ደራሲ ኬሪ አንደርውድ በ2015 የለቀቀችውን ሀርት ቢት ነበር የሰማችሁት። ወደ ሌላ ዜማ አልውሰዳችሁ። የጆርጅ ሃርቬ ስትሪት ስራ ነው። የካንትሪው ንጉስ ይሉታል። የ ስልሳ አራት አመቱ ጆርጅ ዳላስ ቴክሳስ ነው የተወለደው። ድምፃዊ ነው፣ የዘፈን ግጥም ይጽፋል፣ ፕሮዲውሰርም ነው። ጆርጅ ስትሪት ላቭ ዊዛውት ኤንድ አሜን የተሰኘው ዜማ ተጋበዙልን እስቲ was against the rules and it didn't matter why when dad got home i told that story just like i'd rehearsed then stood there on those trembling knees and waited for the worst and he said let me tell you a secret about a father's love Secret that my daddy said was just between us. He said daddies don't just love their children every now and then. It's a love without end, amen. It's a love without end, amen. When I became a father in the spring of '81. There was no doubt that stubborn boy was just like my father's son. And when I thought my patience had been tested to the end, I took my daddy's secret and I passed it on to him. I said, Let me tell you a secret about a father's love. Secret that my daddy said was just between us. Said daddies don't just love their children every now and then. It's a love without end, amen. It's a love without. Last night I dreamed I died and stood outside those pearly gates. When suddenly I realized there must be some mistake. If they know half the things I've done, they'll never let me in. And then somewhere from the other side I heard these words again. And they said, Let me tell you a secret. About a father's love, a secret that my daddy said was just between us. You see, daddies don't just love their children every now and then. It's a love without end, amen. Yeah, George Harvey Street, a love without end, amen. Yet senyon, se manne የካንትሪ ወይም የሀገረሰብ ሙዚቃ ሲነሳ ስማቸው ሁሌም አብሮ የሚነሳ ሁለት አንጋፋ ባለሙያዎች አሉ፦ ዶሊ ፓርተንና ኬኒ ሮጀርስ። ሁለቱም ባለሙያዎች አይላንድስ ኢን ዘ ስትሪም በቅብብል የተጫወቱት ተወዳጅ ስራቸው ነው። ይህ ዘፈን በኦልዲስ ማለትም የድሮ ስራዎች ሲጠቀሱ አብሮ ይነሳል። ሁለቱ አርቲስቶች በቅብብል የሚጫወቱት ዱዌት ስራ ሲነሳም እንዲሁ ይነሳል። ስሙ የምን ጊዜ ምርጥ አምስት መቶ ስራዎች ውስጥም አለ። እንዲህ ያለ ምርጥ ዜማ ነው የሚጋብዛችሁ ዶሊ ፓርተን ኤንድ ኬን ሮጀርስ በጋራ በመድረክ ላይ የተጫወቱትን አይላንድስ ኢን ዘ ስትሪም ነው የሚጋብዛችሁ። ፕሪንስላንድ ኢንዱስትሪምስ የዶሊ ፓርተንና የኬን ሮጀርስን ስራ ነበር ያዳመጣችሁት። የምትከታተሉት በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ ከአሜሪካ ድምጽ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍላችሁ የቅዳሜ ታኅሣሥ 8 2009 ዓ.ም የሙዚቃ አና ዝግጅታችንን ነው እያደመጣችሁ ያላችሁት። የዛሬ የሙዚቃ ምርጫ ደግሞ የካንትሪ ወይም የሀገረሰብ ዜማዎች ናቸው። ሙዚቃዎቹ መራርጬ አብሬያችሁ ያለሁት ጽዮን ግርማ ነኝ። ቆየት ካለው የነ ዶሊ ስራ ወደ አዲስ ስራ እንመለስ። ብሌክ ሸልተን ገና አርባ አመቱ ነው። በዚህ እድሜው ግን በርካታ ተግባራትን ያከናወነ የሀገረሰብ ሙዚቃ ተጫዋች ነው። አሁን ደግሞ ቮይስ በተሰኘው ተወዳጅ የቴሌቪዥን የድምፃውያን ውድድር ፕሮግራም ላይ በዳኝነት ይሰራል። ብሌክ የብሌክ ሸልተንን ማይ አይስ ተሰናድቷል ላስደምጣችሁ። With that sundress, turquoise heart hanging round your neck, red lips like wine, wanna drink them up and keep on drinking till you make me drunk. Tied up here, wanna let it down and just let the rest fall to the ground. You take beautiful. Myself when you look like that. Come a little closer, come a little closer, come a little closer, girl. The way you look tonight. My eyes are the only thing I don't wanna take off of you. Come a little closer, come a little closer, come a little closer. Love the way you look tonight. My eyes are the only thing I don't wanna take off of you. There's a million stars dancing in the sky, a picture perfect moon so bright, but I don't care. I'm looking at you from where I stand. You can't beat the view. Come a little closer, come a little closer, come a little closer, girl. The way you look tonight, my eyes are the only. Thing I don't want to take off for of you. Come a little closer, come a little closer, come a little closer. Love the way you look tonight. My eyes are the only thing I don't want to take off for of you. My eyes have seen some amazing things, but girl, my eyes ain't seen nothing quite. Baby, come a little closer, come a little closer, come a little closer, girl. The way you look tonight, my eyes are the only thing I don't want to take off of you. Come a little closer, come a little closer, come a little closer. Love the way you look tonight. My eyes are the only thing I don't want to take off of you. Come a little closer. come a little closer, come a little closer. Love the way you look tonight. My eyes. Yeah, blacken my eyes. Nabari sa machut. Yeah, girls, Brooks, Smith, your mom. Taka ta umr Little baby told God See, I'm kinda scared. Don't really know if I will go down there. From here it looks like a little blue ball. And that's a great big place, and I'm so small. Why can't I just stay here with you? Make you mad, don't you want me to? God said, Oh, child, of course I do. There's somebody special waiting for you. Hush now, babe, don't you cry. There's someone down there waiting only goal in life is making sure you're all gonna be alright a loving angel tender be strong it's almost time to go meet your mom now when she's talking to you make sure She's gonna teach you everything you'll ever need to know, like how to mind your manners, to love and laugh and dream. She'll put you on the path that'll bring you back to me. So hush now, little baby, don't you cry. Cause there's someone down the way whose only goal in life is making sure you're all gonna be alright. A loving angel, tender, tough, and strong. የካንትሪ ሙዚቃ ተጫዋቹ ጋርዝ ብሩክስ በአሜሪካ ምድር በዚህ ስልት ስኬትን ከተቆናጠጡ ድምፃውያን አንዱ ነው። ሜትዮር ማም የተሰኘውን ስራ ነበር ያደመጥ ነው። የተወደዳችሁና የተከበራችሁ አድማጮች፣ የምትከታተሉት የሙዚቃ ቃና ፕሮግራማችን ነው። አስተያየት ካላችሁ ጻፉልን። እንዲሁም የወዳጅ ዘመድ የዘፈን ምርጫ ካላችሁ ማድመጥ የምትፈልጉት ዜማም ካለን እንጋብዛችኋለን አት ቪኦኤ አምሃሪክ በፌስቡክ ገጻችን ላይ ጻፉልን። ሃሽታግ ቪኦኤ አምሃሪክ በትዊተርም ተከተሉን። ሆርን አት ቪኦኤ አምሃሪክ ላይ በኢሜይል አድራሻችን አስተያየቶቻችሁን አድርሱን። በርካታ አድማጮች በተለያየ ጊዜ የምታደርሱን መልእክት ይደርሰናል። ሁሉንም እናየዋለን። አስተያየቶቻችሁንም ለፕሮግራማችን መሻሻል እንጠቀምበታለን። ታም ኤም የተባለ ጠንካራ አድማጭ አለን። አስተያየቶቹም ጠቃሚ ናቸው። ባለፈው ሳምንት በቢልቦርድ ዘፈኖች እንደተሰላቸ ምርር ብሎ ገልጾልናል። አስተያየቱ እንቀበላለን። በሌላ በኩል ደግሞ ኢትዮጵያ ውስጥ የሞባይል ኢንተርኔት በመዘጋቱ ምክንያት የቢልቦርድ ዘፈኖችን ደጋግመን እንድናስተዋውቅላቸው የሚጠይቁ አድማጮች አሉ። በርካታ ቁጥር ያላቸው ናቸው። የሁላችሁንም አስተያየት በደስታና በበጎ እንቀበላለን። ጸደይ ኤ የተባለች አድማጭ ደግሞ ቆየት ያሉ ዜማዎችን እንድናስደምጥ ደጋግማ ጠይቃናለች። ሁሉንም በየጊዜው እናስተናግዳለን። አስተያየቶቻችሁ ብቻ አይለዩን። የምንቀየመው አስተያየት መስጠት ስታቆሙ ነው። ወደ ሙዚቃ ምርጫ የልመለስ። ከዛው ከሀገረሰብ የሙዚቃ ስልት ሳልወጣ የዶን ዊሊያምስን ኢት መስት ቢ ላቭ ለሁሉም አድማጭና ለተሳታፊዎች ልጋብዝ። I get cold and hot, think I'm on fire, but I'm not. Oh, what a pain I've got! It must be love. የዶን ዊሊያምስን ኢት መስት ቢ ላቭ ነበር የሰማችሁት። ከዶን ዊሊያምስ ወደ ሳም ሀንት ነው የምናልፈው። ሳም ሀንት የ ሰላሳ ሁለት ዓመት አሜሪካዊ የሙዚቃ ባለሙያ ነው። ስፒከርስ ወደ ሀገረሰብ ሙዚቃ የሚያደላ ገመድ አልባ በሆኑ የሙዚቃ መሳሪያዎች አኮስቲክስ የተጫወተው ስራው ነው። ስፒከርስ ሳም ሀንት I softly kiss your neck and slowly whisper You breathe in cause if it's cold when my lips were teacher for a pillow, music up a real low, creeping through the window. I can feel the bass line of the bedline and your heart on oh mine trying to jump up out of your chest. Baby and I'm on fire, girl you're on fire. Out in the dark, wrapped up in the stars. So right, girl I'm so high. You and me, wild and free. Way out in the woods, nobody for miles. Love in the back of the truck with the tailgate down, just us and the speakers on. Love in the back of the truck with the tailgate down, just us and the speakers on. Tracing those treetops across your the face. There's a feeling in your eyes, the shadows can't erase. The cool wind that found us, is breezing around us, following my fingers through your hair. The engine is idling, and girl, this heat lightning is flashing pictures of you and burning them in my head now. down, just us and the speakers on. Love in the back of the truck with the tailgate down, just us and speakers on. To you, something's on your mind, ain't it? Go on and tell me, baby. Don't act like you can't say it. I know your body language, you ain't gotta translate it. So let it talk to me till I can't take it. Your lips, your hair, your smile, your touch, your kiss, your stare, your vibes too much. It lights me up. You got me set. I'm way to go. So, baby, let your eyes close. Say my name and watch me going on in flames, girl, I'm on fire, girl, you're on fire, out in the dark where the wild things are, so high, girl, so high, you and me, wild and free, way out in the woods, parked under the pines, love in the back of the truck with the tailgate down, just us and the speakers on. የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች፣ ለዛሬ የተመደበልኝ የአየር ሰዓት ተጠናቋል። ሳምንት የፈረንጆች ገናና አዲስ ዓመት መግቢያ ነውና ና የበዓል ዜማዎችን አሰናድቼ ይመጣለሁ። የዘመድ የጓደኛ የቤተሰብ ምርጫ ካላችሁ ምርጫችሁን አካተታለሁና ከመጻፋት ቦዝኑ። ለተሳትፏችሁ አመሰግናለሁ። አብሬያችሁ ያመሸሁት ጽዮን ግርማ ነኝ Put my heart down በሚለው የሳራ ኤቫንስ ዜማ ልሰናበታችሁ። ሳራ አብራችሁ ትቆያለች። በእኔ በኩል ደናደሩ Cut so deep, and I think that you should leave. I'll have to live without what I can't live without. It already hurts, so before it አሁን የዜና ማካተቻ ይነበባል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዲሞክራሲ የሰብአዊ መብቶችና የስራ ረዳት ሚኒስትር ቶም ማሊኖውስኪ በኢትዮጵያ ዛሬ የምትገኝበት አስቸጋሪ ሁኔታ ሊከሰት እንደሚችል አስቀድመው ተናግረው እንደነበረ ለአሜሪካ ድምጽ ሬዲዮ ገለጹ። ረዳት ሚኒስትሩ በአሁኑ ዙር ያደረጓቸው ንግግሮች የበለጠ ግልጽና ጥልቅ እንደነበሩም አስታውቀዋል። አንድ ሪዘምብልመንት የተባለ የተቃዋሚ ፓርቲዎች ጥምረት አንጋፋ አባል የኮንጎ ዲሞክራሲያዊ ሪፑብሊክ ፕሬዚደንት ጆዜፍ ካቢላ ከጥምረቱ ጋር ስምምነት ላይ ደርሰው ሰላማዊ ስልጣን ሽግግር በማድረግ ከስልጣን እንዲወርዱ ጥሪ አቅርቧል። ሰዎችን ከምስራቅ አሌፖ የማስወጣቱን ተግባር ለመቀጠል የሚያስችል ስምምነት ዛሬ ተደርጓል። ሰዎችን ከጦርነቱ ቀጠና የማስወጣቱ ስራ ትላንት የተቋረጠው የመንግስት ደጋፊ ኃይሎች ባቀረበው ጥያቄ መሰረት ነው። ፋዋና ክፋሪያ ከተባሉ መንደሮችም ሰዎች እንዲወጡ ነው የጠየቁት። የእነዚህ መንደሮች ነዋሪዎችም ዛሬ በሚደረገው የማስወጣት ስራ ይካተታሉ። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ከዋሽንግተን ዲሲ ከምሽቱ ሶስት ሰዓት እስካሁን አራት ሰዓት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን እዚህ ላይ ያበቃ። ነገ እሁድ በተለመደው በሶስት ሰዓት እንገናኛለን። በሰላም እደሩ።